ፍሬያማ ህይወት ክፍል አራት ቁጥር አምስት ጊዜን በአግባብ ስለመጠቀም። በአሁኑ ጊዜ የብዙ መሪዎች ወይም አገልጋዮች ወይም የሌሎች ባለብዙ ዘርፍ ስራ ሰራተኞች የተለመዱ ጥያቄዎች የሚከተሉ ናቸው። ብዙ ስራዎች አሉብኝ፣ በቂ ጊዜ ግን የለኝም። ከዚህ ድግግሞች መቼ ልወጣ ይችላለሁ? መቼ እገላገላለሁ? ማንስ ይረዳኛል? ምንስ መፍትሄ አለ የሚል ነው። በየቀኑ አዲስ ቀን ሲመጣ አንዱ አንዱን ኃላፊነት ሳይወጡ ሌላው ሲደረብ፣ አንዱን አነጋግሮ ሳይጨርሱ ሌላው ሰው ሲተካ ከአገልግሎት ወይም ከስራው ብዛት መጨነቅ ሊከተል ይችላል። ምክንያቶች ምን ይሁኑ መፍትሄዎቻቸውስ ለጊዜያችን አጠቃቀም እቅድ አለማውጣት ነው። ለዚህ ዋናው የችግሩ ምንጭ ለየዕለቱ፣ ለየሳምንቱ፣ ለየወሩ፣ ለየዓመቱ ተገቢውን የሥራ እቅድ አለማውጣት ነው። ልደርስ የሚችልበትን ግብ አለማውጣትና ያንን ግብ ተከትሎ ለመፈጸም ጥረት አለማድረግ ነው። ይህን የስራ ወይም ያገልግሎት ውጥረት በጊዜ ካልፈቱት ለአእምሮ መወጠርና ድካም፣ ተስፋ መቁረጥ እጆችን ርግፍ አድርጎ ለመጣል ወይም ከስራ ወደማይመለሱበት ህመም ላይ ሊደርስ ሊያደርስ ይችላል። ስለዚህም ለጊዜ እቅድ ለጊዜ እቅድ አውጣ። ይህ ጊዜ እጥረት ሊኖር የሚችለው ጊዜ የተወሰነ መሆኑን ባለማጤን ነው። ጊዜን ልናራዝመው ወይም ልንቀንሰው አንችልም። በቀን 24 ሰዓት፣ በሳምንት 7 ቀን፣ በወር 30 ቀን በአንድ ዓመት 365 ወይም 366 ቀናት አሉ። እነዚህ ደግሞ ለሁሉም ሰው እኩል የተሰጡ የእግዚአብሔር ስጦታዎች ናቸው። ስለዚህ ለጊዜ እቅድ ማውጣት ብቻ ሳይሆን የኪስ ዓመታዊ ካላንደር ይዞ ወይም ፊት ለፊት በሚቀመጥ የጠረጴዛ ካላንደርና ማስታወሻ ወረቀት ያለበት አስቀምጦ በየቀኑ ጠዋትና ከሰዓት በኋላ ማየትና የቱ ተሰራ የቱ አልተሰራም ብሎ መቆጣጠር አለብህ እንጂ ሁኔታዎችን እንደመጡ በዘፈቀደ ማስተናገድ ግብህ አያደርስህም። ከተቻለም ያለ ቀጠሮ የሚመጡትን ቀጠሮ ሰጥቶ ማሰናበት ያስፈልጋል። በጊዜ ለመስራት ቅደም ተከተልን አለማውጣት ወይም ዘላለማዊውን ከአላፊው ለይቶ አለማወቅ ነው። እግዚአብሔር ለእኛ ሕይወት እቅድ አለው። እቅዱም ዘላለማዊ ነው። ስለዚህ የምንሰራው ስራ ሁሉ ከዚህ ከዘላለም እቅዱ ጋር የሚያያዝ ወይም የማያያዝ መሆኑን መለየትና ያልሆነውን ማስወገድ ጥሩ ነው። የነገሮችን አስቸኳይነት ብቻ ካየን ጠቃሚውን ስራ እንዳንሰራ ሊያደርገን ስለሚችል አስቸኳይ ነው የተባለውን ሁሉ ሳይሆን ቢሰራ ዘለቄታዊ ጠቀሜታ ለሚኖረው ቅድሚያ ልንሰጥ ይገባል። ስለ ጊዜያችን ደግሞ እግዚአብሔር ይጠይቀናል። ኤፌሶን 5 15-16 ጌታ ኢየሱስ ጊዜውን በውጥረት ቢያሳልፍም የመጣበትን ዓላማ ከግቡ አድርሷል። ዮሐንስ 174 እንዴት ብሉ ከሕዝቡ ተለይቶ የሚጸልይበት ጊዜ ነበረ። ቅደም ተከተሉን ያውቅ ነበር። ለእግዚአብሔር ክብር የሚያመጣውና የማያመጣውን ያውቅ ነበር። ዮሐንስ 2 11:6-9 በሌላ አንጻር ጊዜ የሚያባክኑ ደግሞ ብዙ ነገሮች መኖራቸውን አስተውል። ለምሳሌ ከልክ በላይ መተኛት፣ ቴሌቪዥን ከልክ በላይ ማየት፣ ለምሽት እቅድ አለማውጣት፣ ከጓደኞች ወይም ከሰዎች ጋር ብዙ ማውራት፣ መጽሐፍ፣ መጽሔት፣ ጋዜጣ ማገላበጥ፣ ያለ ዓላማ ዙረትና በየክፍሉ እየዞሩ ማውራትና የመሳሰሉት። እነዚህን በተቻለ መጠን አስወግዳቸው አስወግዳቸው፣ ወይም ቁረጣቸው። ለማጠቃለልም ጊዜህን በአግባብ ለመጠቀም ውሳኔ ለመወሰን አጭር የአሰራር ዘዴን ቀይስና በዚያ ስልት በመጠቀም ለመወሰን ራስህን አስገድድ እንጂ በውሳኔ ላይ ከልክ በላይ ጊዜ አትውሰድ። ለሌሎችም ሆነ ለራስህ ጊዜ የለኝም የምትልበት ወኔ ይኑርህ። በሚቻልህ ሁሉ ለሰዎች ውክልና ስጥ። የማይጠቅሙና ጊዜያቸው ያለፈባቸውን መመሪያዎች፣ ፋይሎች ፈለግና ፈልግና አስወገድ። ለስራ ቅልጥፍና አመቺ የሆኑ ነገሮችን ለምሳሌ የወንበሮችን፣ የጠረጴዛዎችን፣ የቢሮዎችን እቃዎች፣ ሌሎችንም በማዘጋጀት ተጠቀም። ጥሩ የፋይል ሲስተም ይኖር። ጊዜህን ለማዳን እንዳንተ ባለ አገልግሎት የተጠመዱትን አማክር። ከነሱ ተማር። ጊዜህን ሁለት ነገር በአንድ ጊዜ በማድረግ ለማሳለፍም ተለማመድ። ለምሳሌ በእጅ ስትሰራ ቴፕ አዳምጥ። ፋይዳ የሌለው ስብሰባ ላይ ስትቀመጥ ወይም ቀጠሮ ሰው ቀጠሮ ሰጥቶ ሊዘገይ ስለሚችል ሌላ ጠቃሚ ነገር ስራ ወይም መጽሐፍ አንብብ። ክፍል አራት ቁጥር ስድስት መንፈሳዊነትና የስራ ዲስፕሊን አንዳንድ ክርስቲያኖች የራሳቸውን ለስራ ዲስፕሊን ላለመገዛት ሁሉንም ነገር መንፈሳዊ ሊያደርጉት ይሞክራሉ። የምንኖረው በጸጋ ዘመን ስለሆነ ለሥርዓት መገዛት የለብንም ይላሉ። ከጸለይን መንፈስ ቅዱስ ስለሚረዳን፣ እንደውም ሁሉን ስለሚያከናውንልን መሥራት አያስፈልግም የሚል መንፈሳዊ መሰል ነገር ሲናገሩ ይደመጣሉ። አንዳንዶችም መመሪያን መከተል፣ በጊዜ ወደ ሥራ መግባትና ማውጣት የስራ እቅድ ማውጣት፣ ስለተሰራው ሪፖርት ማቅረብ፣ ቢሮክራሲ ማብዛት ነው በሚል ይተቻሉ። ግን መንፈሳዊነት ስራን በአግባብና በስርዓት መስራት ይከለክላል ወይ? ፈጽሞ አይከለክልም። እንዲያውም የእግዚአብሔር ቃል እግዚአብሔር የሰላም አምላክ ነው እንጂ የውከት አምላክ አይደለም፣ ነገር ግን ሁሉን በአግባብና በስርዓት ይሁን ይላል። አንደኛ ቆሮንቶስ 14 33 እና 40። ጌታ ኢየሱስ ሕግንና ነቢያትን ልሽር ሳይሆን ልፈጽም እንደ መጣ ከተናገረ በኋላ ትእዛዝን ትእዛዙን እያደረገ የሚያስተምር በመንግሥተ ሰማያት ታላቅ ይባላል ብሏል ማቴዎስ 5:17-19። በክርስቶስ አዲስ ፍጥረት የሆነው እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ እንደሆነ ያረጋግጣል ኤፌሶን 2:10። ጌታችን ኢየሱስ በዮሐንስ 5:17 ላይ አባቴ እስከ ዛሬ ድረስ ይሰራል እኔም ደግሞ እሰራለሁ ስላለ እኛ የሚሰራ አምላክ አለን ማለት ነው። ስራ ደግሞ ከእግዚአብሔር የሚሰጥ ስጦታ ስለሆነ አስደሳች ነው። ሰውን ፈጥሮ በገነት ትዛፍ መካከል ካስቀመጠው በኋላ እንዲያበጃቸውና እንዲጠብቃቸውም አዞታል። ሰውም በኃጢአት ከወደቀ በኋላ እስኪሞት ድረስ ላቡን አንጠፍጥፎ እየሰራ እንዲበላ አዞታል። ዘፍጥረት 215 319። እንዲሁም ሰርተን እንበላ በቃሉ ምክር ተሰጥቶናል። ሁለተኛ ተሰሎንቄ 313። ይህን አምላካዊ ትእዛዝ ለሚፈጽሙ በሥራቸው እግዚአብሔር እርካታን እንደሚሰጣቸው ቃል ገብቷል። መክብብ 5 18-19 እግዚአብሔር ደግሞ አብሮን ስለሚሰራ ሸክማችን ቀላል ይሆናል። መዝሙር 127 1 አንደኛ ቆሮንቶስ 3 9 ማቴዎስ 11 28 እስከ 30 ስለዚህም ለሰው ሳይሆን ለጌታ እንደምናደርግ አውቀን በስጋ አለቆቻችን ለሆኑ በሁሉ እየታዘዝን በትጋት እንድናደርገው መመሪያ አለን። ምሳሌ 10 4 22 29 ቆላሴ 3 22 እስከ 23 እንግዲህ ስራችንን ስንሰራ በመታዘዝ እንስራ። ኤፌሶን 6 5 እስከ 8 አንደኛ ጴጥሮስ 2 18 ስራን ብቻ ሳይሆን አለቆችንም እናክብር። አለቆችም የሆንን እግዚአብሔርን እየፈራን በቅን እናስተዳድር ዘንድ ታዘናልና። ለማጠቃለልም አለቆችም ሆነ ሰራተኞች በየበኩላቸው የማያሳፍር ሰራተኛ ሆነን የተፈተነውን ራሳችንን ለእግዚአብሔር በማቅረብ ብንተጋ ለቅን ስራችን ብድራቱን እንድንቀበል ተስፋ ተሰጥቶናል። ሁለተኛ ጢሞቴዎስ 215 ራእይ 2212 ክፍል አራት ቁጥር ሰባት የሠራተኞችንና የድርጅትን መብቶች በኩል መጠበቅ አስፈላጊነት ድርጅቱ ከሌላ ወይም ኖሮ የሚሰራውና የሚከፍለው ከሌለ ሰራተኛ ሊቀጠር ወይም የተቀጠረውም ሰራተኛ በቋሚነት ሊቀጥል አይችልም። እንዲሁም ሰራተኛው ከሌለ ከሌለና ሰራተኛው ኖሮ ካልሰራ ድርጅት በራሱ ተንቀሳቅሶ የሚያደርገው ነገር የለም። ሰራተኛው ሲሰራና ውጤት ሲያመጣ ነው ድርጅቱ ተግባራዊ ተግባራዊና ሕልውና የሚኖረው ስለሆነም ድርጅቱ የሰራተኛውን መብት መጠበቅ፣ ሰራተኛውም ደግሞ ግዴታውን መወጣት እንደ አንዳቸው ለሌላው እንዲኖሩ ያደርጋቸዋል። የሁለቱ ግንኙነት ሚዛናዊ ሆኖ መጠበቅ ለሁለቱም ወገን ጠቃሚ ነውና ይህን አመራር ላይ ያሉት ያሉትና ሰራተኞች በሙሉ በየጊዜው ሊያስታውሱት ይገባል። ክፍል አራት ቁጥር ስምንት የህብረተሰብ ልማት አገልግሎት የልማት ትርጉም ልማት ባጭሩ መሻሻል ወይም እድገት ማለት ነው። ልማት አስቀድሞ የሰው መሻሻልን ያመለክታል። ልማት ሰዎች የእግዚአብሔር ልጆች እንዲሆኑ የሚያስፈልገውን እንዲሆኑ የሚረዳ መሳሪያ ነው። ልማት ሰውን እግዚአብሔር በክርስቶስ ኢየሱስ ወዳደረገለት መታደስ ማምጣት ብቻ ሳይሆን መላውን የእግዚአብሔርን ፍጥረት መታደስን ወይም መለወጥን የሚያካትት ነው ሮሜ 8 19 እስከ 21 የልማት ተልእኮ። ልማት ሰውንና አስተሳሰቡን፣ አመለካከቱን፣ አሰራሩን፣ አካባቢን የመለወጥ ተልእኮ ያለው ነው። ለሰዎች ሁሉ የሚደረግ ክርስቲያናዊ ርኅራይ በፍቅር የሚገለጽበት ነው። ሉቃስ 10 2937 ባልንጀራችንን እንደ ራሳችን መውደድ እንዳለብን ታዘናል። ዘሌዋውያን 1918 እግዚአብሔር ለጻድቃንና ለኃጢአን ፀሐይንና ዝናብን እንደሚሰጡ ሁሉ ባልንጀራ የሚለው ቃል ክርስቶስን እንደ ግል መድኃኒት የማያውቁትን ዓለማውያንና ሃይማኖተኞች ሰዎችን ሁሉ ይጨምራል። እግዚአብሔር የፈጠረው ሁሉ መልካም ነበር። ወንድና ሴት አድርጎ ሰዎችን ሲፈጥር እርሱ የፈጠራቸውን እንዲንከባከቡና እንዲያለሙ ነበር። እነሱ ባለመታዘዝ ኃጢአት ወድቀው እነሱና ሁሉ ነገር በተሻለበት በተበላሸበት ጊዜ ጌታ ኢየሱስ መጥቶ ያንን ብልሽት በደሙ በመዋጀት እድሳትን አስገኝቷል። ዮሐንስ 3 16፣ ኤፌሶን 1 7፣ ቆላሴስ 1 14 እና 20። መንፈስ ቅዱስ እኛን የዓለም ብርሃንና ጨው ሲያደርገን ለሰዎችና ለአካባቢያችን ለውጥ እንድናመጣ ነው። ማቴዎስ 5 13 እስከ 16፣ ገላትያ 5 1 እስከ 26 ሀ. የኅብረተሰብ ልማት ስንል ምን ማለታችን ነው? ኅብረተሰብ በጋራ ዓላማና ጥቅም የተሳሰሩ በባህል የሚመሳሰሉ በአንድ አካባቢ የሚኖሩ ሰዎች ማለት ነው። የኅብረተሰብ ልማት ማለት ደግሞ እነዚህን ሰዎች ተደራጅተው ራሳቸውን ለመቻልና ከችግር ራሳቸውን ነፃ ለማውጣት የሚያደርጉት የማያቋርጥ እደት ነው። በዚህ ኅብረተሰብ ልማት ልዩ ትኩረት የሚያስፈልገው በኢኮኖሚ በማኅበራዊና በመንፈሳዊ ሕይወት ውድቀት ድቀት ለደረሰባቸው ወይም ችግረኞች ለሆኑ ነው። መንፈሳዊ ድርጅት ወይም ቤተ ክርስቲያን ለክርስቶስ ካላቸው ፍቅርና ለሰዎችም ከሰጣቸው ፍቅር የተነሳ በሦስት መንገዶች በልማት ተሳትፎ ሊያደርጉ ይችላሉ። አንዱ ለህብረተሰቡ የሚደረግ ልማት ህዝቡን በሚገባ ሳናውቀውና ሳናየው ይጠቅመዋል ብለን የምናደርገው ሲሆን፣ ሁለተኛው መንገድ ለህብረተሰቡ መልካም ነገር አስቦ ወስኖ ለማድረግ ተነስቶ ለልማቱና እርዳታ ምክርን እንዲቀበሉ መጠየቅ ነው። ሶስተኛው መንገድ ደግሞ ህብረተሰቡ ለራሳቸው ልማት የችግሮችን መንስኤ እንዲያውቁና መፍትሄ እንዲፈልጉ በማስተባበር እንዲያስቡ እንዲወስኑና ተግባራዊ እንዲያደርጉ ማበረታታት ነው። እንግዲህ ይህ ሶስተኛው መንገድ ነው የህብረተሰብ ልማት የሚባለው። ይህም ልማት ራስን ወደ መቻል ወይም ችሎታ ወደሚገኝበት የሚመራ መንገድ ነው። ሰዎች ለራሳቸው ልማቱን የሚያደርጉ ከሆነ ወደ እውነተኛ እድገት ያመጣቸዋልና ለራሳቸውና ለሌሎችም ዋጋ እንዲሰጡ ያደርጋቸዋል። እግዚአብሔርም የሰጣቸውን ስጦታዎችን ወይም ችሎታዎች በሙሉ ሊጠቀሙባቸው ይችላሉ። ይህን ካልን ከህብረተሰቡ ጋር ስለሚደረግ ልማት ከዚህ በታች እናብራራለን። ለ ከህብረተሰብ ጋር የሚደረግ ልማት እንዴት ያለ ነው? መንፈሳዊ ድርጅት ወይም ቤተ ክርስቲያን ለምሳሌ በወኪሎች በኩል ከህብረተሰቡ እናቶች ጋር ትገናኛለች። ስላለባቸው ችግሮች እንዲወያዩና ዋና ችግራቸው የሚሉትን እንዲለዩ ትረዳለች። በአካባቢያቸው ባሉት ሀብታት ወይም እውቀት፣ ገንዘብ፣ ቁሳቁስ፣ ቤት ወዘተ እንዴት ችግራቸውን መፍታት እንደሚችሉ መፍትሄ ሲፈልጉ ቤተ ክርስቲያን አብራ ሆና ትረዳለች። ፕሮጀክቱ የሚያስከትለውን ወጪ አብራ በቅድሚያ መሰላቱን ታረጋግጣለች። ከዚያም ቤተ ክርስቲያን ወይም መንፈሳዊ ድርጅት ባለሙያና በቤት ስራው እገዛና በመሳሰለው ተሳትፎ ልታደርግ የምትችልበትን ትወስናለች። ሴቶች ደግሞ የየራሳቸው ሀብታትን ወይም ገንዘብ፣ የሰው ኃይል፣ ቁሳቁስን እንዲሁም ቀበሌዎችም ሆነ የሚመለከተው የመንግስት አካል ለምሳሌ የትምህርት ሚኒስቴር ሌላውን አስተዋጽኦ ሊያደርጉ ይችሉ ይሆናል። እንግዲህ እነዚህ እናቶች በእነዚህ ጉዳዮች ላይ ተወያይተው ውሳኔ ላይ ደርሰው የሚፈልጉትን ልማት ተግባራዊ እንዲያደርጉ ቤተ ክርስቲያን ወይም መንፈሳዊ ድርጅት ትረዳለች። ይህም ህብረተሰብ የፈለገውን ልማት ከእሱ ጋር በመስራት ሀብትን፣ ሙያን፣ ሀሳብን በማካፈል ችግሩን እንዲወጣ እንዲወጣ ማድረግ ነው። እንዲህ አይነት የልማት አሰራር ከህብረተሰቡ ጋር የሚደረግ የልማት አይነት ነው። ይህንን አይነት አሰራር እንዲሰፍን ህብረተሰቡ የአስተሳሰብ ለውጥ እንዲኖር በትምህርትና በሌሎች ተመሳሳይ መንገዶች ጥረት ማድረግ መንፈሳዊ ድርጅቶችና በቤተ ክርስቲያኖች በኩል ይጠይቃል። ከህብረተሰቡ ጋር የሚደረግ ልማት ጠቃሚነቱ ህብረተሰቡ ልማቱን ከጅማሬው እስከ ፍጻሜው በሂደቱም ሁሉ ስለተካፈለና ስለሚካፈል የራሱ ልማት ወይም ፕሮጀክት አድርጎ ስለሚቆጥረው የባለቤትነት ስሜት ያድርበታል፣ እስከ መጨረሻውም ይንከባከበዋል። መንፈሳዊ ድርጅቱ ወይም ቤተ ክርስቲያን በአካባቢው ባትኖርም ሊያካሄደውና ሊጠብቀው ስለሚችል ከጥገኛነት የተላቀቀ ይሆናል። መንፈሳዊ ድርጅት ድርጅቱ ወይም ቤተ ክርስቲያን ወንጌልን በዚያው ካካሄደች በኋላ በዚያ ባደረገችው ምስክርነት አገልግሎቱ ሊቀጥል ስችል፣ በተጨማሪም በሌላ ስፍራ ሄዳ በዚሁ መንገድ አገልግሎቱን እንድትቀጥል ያስችላታል። ሁልጊዜም ያንን ፕሮጀክት ሽሩሩ ስትል አትኖርም። ስለሆነም የህብረተሰቡ ልማት ዘላቅነት ያስፈልገዋል። ዘላቅነት እንዲኖረውም ህብረተሰቡ ከውጭ በሚገኝ እርዳታ ላይ ጥገኛ አይሆንም። ምክንያቱም ፕሮጀክቱን ስለሚያካሄድ፣ ስለሚያስተዳድርና ስለሚጠብቀው ነው። እንዲህ ያለ ከህብረተሰቡ ጋር የመስራት ልማድ ልምድ ለህብረተሰቡ ይህንኑ መሰል አገልግሎት በሌሎችም አካባቢ ለመስራት በቂ ትምህርት እንዲያገኝ ያስችለዋል። እንግዲህ የህብረተሰብ ልማት ስንል የአንድ ህብረተሰብ ክፍል የራሳቸውን ችግሮችና ይህንንም ለመቋቋም ያላቸውን ሀብት እና እውቀት ተጠቅመው ከውጭ እርዳታ ሰጪዎች መጥተው ችግሮቻቸውን እንዲፈቱ ሳይጠብቁ የራሳቸውን ኑሮ እንዲያሻሽሉ መርዳት ነው። ስለ ህብረተሰቡ ልማት ስንነጋገር ሁልጊዜም መረሳት የሌለበት የሚመለከታቸው የመንግስት አካላት ከፕሮጀክት እቅድ እስከ አፈጻጸም ድረስ ባሉት እርከኖች ሁሉ ከህብረተሰቡም ሆነ ከቤተ ክርስቲያናት ወይም ከመንፈሳዊ ድርጅቶች ጋር ጎን ለጎን መሳተፍ እንዳለባቸው ነው። አለበለዚያ መንግስት በቤተ ክርስቲያን ወይም በመንፈሳዊ ድርጅቶችና በህብረተሰቡ መካከል በድልድይነት በማይሳተፍበት የህብረተሰብ ልማት ለማካሄድ የማይቻል እንደሆነ መታወቅ አለበት። ዛሬ በአንዳንድ ቦታዎች ከዚህ በላይ ከገለጽ ነው ከህብረተሰብ ጋር ልማትን ማካሄድ የማይጣጣም አስተሳሰብ ስለሚታይ ከወዲሁ ሊታረም ይገባል። አንዳንዶች የእርዳታና የልማት ሥራ የጀመሩት ከውስጥ በመጣ ፍላጎት ብቻ ሳይሆን ከውጭ በመጣ ግፊት ነው። ለዚህ አብነት የሚሆነው ድርቅ በአገራችን በአስከፊ ሁኔታ ተከስቶ ብዙ ሰው በችግር በወደቀ ጊዜ የአገሬው ህዝብ ሳይንቀሳቀስ ጉዳዩ ለዓለም ዙሪያ በጋዜጠኞች በመዳረሱና የገንዘብ የቁሳቁስና የሰው ኃይል ወደ አገሪቱ ከረዢ ድርጅቶች በመጉረፉ ቤተ ክርስቲያናት፣ ሚስዮናውያን እንዲሁም መንፈሳዊ ድርጅቶች እነዚህን ሀብታት አግኝተው እንዲሰሩ በመገፋፋታቸው ነው። ሌላው ደግሞ ቀደም ብሎ የነበረው የማርክስቱ መንግስት መንፈሳዊ ድርጅቶች ሆነ ቤተ ክርስቲያናትም መንፈሳዊ ስራቸውን ሊቀጥሉ የሚችሉት ለህዝብ ልማትና እርዳታ ያመጡ እንደሆነ የሚል ፖሊሲ ስለነበረው፣ ያ ካልተደረገ ተጽዕኖ ያደርግ ስለነበረ ቤተ ክርስቲያናት ሆኑ መንፈሳዊ ድርጅቶች ለሚጎርፈው እርዳታና ልማት ገንዘብ ገንዘብና ቁሳቁስ የውስጥ መንፈሳዊ ዝግጅትና የሰለጠነ የሰው ኃይል፣ የገንዘብ የእቃዎች አስተዳደር እውቀትና የመሳሰለው በቂ ዝግጅት ሳይኖር ወደ አገልግሎት መግባታቸው ነው። ከላይ በተጠቀሱትና በሌሎች ምክንያቶች የተሰሩት የእርዳታና የልማት ሥራዎች በወቅቱ ለቤተ ክርስቲያናት፣ ለመንፈሳዊ ድርጅቶች በመንግሥትና በህዝብ ዘንድ ተቀባይነትና እውቅናን ሳያስገኙ ቢሆኑም በሌላ አንጻር ደግሞ ቀደም ብሎ አንዳንድ ቤተ ክርስቲያናት ሆነ መንፈሳዊ ድርጅቶች ሲጀመሩ በሀገር ውስጥ በምእመናን የጉልበት የገንዘብና የእውቀት አስተዋጽኦና ከመንፈሳዊ አገልግሎት ጎን ህብረተሰቡን የመርዳትን መሰረት ትምህርት በቀለም ትምህርትና የልማ የነበረውን የእርሻ ልማት የአቅመ ደካሞችን ቤቶች የመስራትና የማደስ አገልግሎት ከነጭራሹ ጭራሹ እንድቆም ወይም እንዲዳከም አድርጎታል። በሌላም አንጻር ለወንጌል ስርጭት፣ ለመጽሐፍ ቅዱስ ትምህርት ቤቶችና ልዩ ልዩ ስልጠናዎች የነበረውን ራስን በራስ የችሎ የማስተዳደር አገልግሎት ወደ እርዳታና ልማት ጥገኛነት እንድወድቅ አድርጎታል። እንዲያውም የእርዳታና የልማቱ ስራዎች ለሰራተኞች የተሻለ ደመወዝ መኪናና የመሳሰለውን ሲያቀርብ የወንጌሉ ስራ ተዳክሞ የልማት ስራ እንዲጠናከርና ቤተ ክርስቲያንና መንፈሳዊ ድርጅቶች ወደ እግዚአብሔር መመልከትና ከምእመናን በሚዋጣ የአስራት መባና የልዩ ልዩ ስጦታዎች ለማትኮር ሲገባቸው ሁሉም ከውጭ እንደሚገኝ አድርገው ትክክለኛውን ልማት አሰራር ቸል ብለውት ነበር። ልማቱም ሆነ እርዳታው የሚሰራው ከአጣዳፊነቱ የተነሳ ቶሎ ሰራተኛ መቅጠርን ያስከተለና ስራው ሙያ የሚጠይቅ በመሆኑ በሰራተኞችና ላፊዎች አመራረጥ ላይ መንፈሳዊነታቸው በጥልቅ ሳይመረመር እንዲሁም ለቁጥጥርና ክትትል በቂ ትኩረትና ቅድመ ዝግጅት ሳይደረግ ስለነበረ አንዳንድ ቤተ ክርስቲያናትንና መንፈሳዊ ድርጅቶችን ለአንዳንድ ብልሹ አሰራርና ወቀሳም አዳርጓቸው ነበር። ለወደፊቱ ግን ልማትን በትክክል በመስራት ለእግዚአብሔር ክብርና ለወገን ጥቅም ማዋል አስፈላጊ ነው። አመሩሃ ከህብረተሰብ ጋር ልማትን ለመስራት ልናተኩርባቸው የሚያስፈልጉ ቁም ነገሮች። ህብረተሰቡን በልማት ለመርዳት ከመነሳታችን በፊት ህብረተሰቡን ለመርዳት የተነሳንበትን ዓላማ ጠንቅቆ ማወቅ አስፈላጊ ነው። ልማቱን የፈለግነው ጌታችን ኢየሱስ ክርስቶስ ባልንጀራህን እንደ ራስህ ውደድ ስላለ መላውን ሰው ወይም ነፍሱን መንፈሱንና አካሉን ወደን ከመንፈሳዊ ጋር ከመንፈሳዊው ጋር አካላዊውን የሰውን ፍላጎት ለማሟላት ነው፣ ወይስ የአካባቢው ህብረተሰብ ወይም ባለሥልጣኖች ተጽዕኖ ስላደረጉብን ነው የሚሉትን መሠረታዊ ጥያቄዎች መመለስ ዓላማችንን ጥርት አድርገን እንድንገነዘብ ይረዳናልና ልናስብባቸው ይገባል። ህብረተሰብን በእውነት ለመረዳት ዓላማ ካለን ለመርዳት ዓላማ ካለን በህብረተሰቡ መካከል ተገኝተን ህብረተሰቡንና የሚኖሩበትን ሁኔታ መረዳት አለብን። ህብረተሰቡን መረዳት ማለትም የህዝቡን ባህልና እምነቱን፣ ቋንቋውን፣ ዋጋ የሚሰጣቸውን ነገሮች፣ አንድ ነገር ሲያደርግ በምን እውነታ ላይ ተመርኩዞ መሆኑን ማወቅ፣ በየቀኑ እንዴት እንደሚኖር፣ ምን እየሰራ እንደሚኖር፣ በበዓል በሰርግና በለቅሶ ጊዜ ምን እንደሚያደርግ፣ እንዴት እንደሚያስተናግዳቸው በማወቅ አንድ ነገር ለማድረግ ወይም ላለማድረግ የአምልኮ ሁኔታዎችን የሚከታተል እንደሆነ ማወቅና የመሳሰለው ነው። ከህብረተሰቡ ጋር አብሮ ለተወሰነ ጊዜ ሲኖርና ከእርሱ ጋር የሐሳብ ልውውጥ ሲያደርግ ነው። እንዲሁም ህብረተሰቡም ስለ እኛ ምን ያውቃል? ዓላማችን ጥሩ መሆኑን ካወቀ ያምነናል። ይህም ለወደፊቱ ከእነሱ ጋር ለምናደርገው የልማት ሥራ ጠቃሚ ይሆናል። በህብረተሰቡ ዘንድ ስንገኝ ድሃም ሚሆኑ ያልተማሩ ቢመስሉም እናክብራቸው። ደግሞም ያለምንም እርዳታ ለዘመናት ችግሮችን ተቋቁሞ የኖሩ መሆኑን እንረዳ። እንዲሁም ከነሱ እንማር። የህዝቡን መሪዎች ለይተን እንወቅና ራሳችንን እናስተዋውቅ። የህዝቡን ባህልና ዋጋ የሚሰጡትን ነገሮች እናክብር። በአክብሮ አዋቂዎችን እናነጋግር። የእነሱን ሐሳቦች ጠይቀን እንረዳ። የእነርሱን እውቀትና ልምድ ዋጋ እንስጠው። የራሳችንን ሐሳብና የሙያ እውቀት በትትና እናካፍል። ከእነሱ ጋር መደራጃዎችን እናሰባስብ። ቀጥተኛ ጥያቄዎችን ከመጠየቅ በተዘዋዋሪ መንገድ እንጠይቅ። ልክ እንደ ፖሊስ ወይም እንደ ባለሥልጣን ሳንመስል እያወራን አዝናንተን እንጠይቃቸው። ይህ ካላደረግን አስፈላጊውን መረጃ አይሰጡንም ህብረተሰቡን እናሳትፍ እኛ ከእነሱ እንማር እነርሱም ከእኛ ይማሩ የቅድመ ችግራቸው ምንድን ነው የቅድሚያ ችግራቸው ምንድን ነው በእነሱ አቅም ችግራቸውን ለመፍታት ምን ማድረግ ይችላሉ ለምሳሌ በጉልበት በማቴሪያል አቅርቦት በገንዘብና በመሳሰለው ከሌላ አካል የሚጠብቁትስ ምንድን ነው ህብረተሰቡ ችግሩን ራሱ እንዲናገርና እንዲለይ ለችግሮቹ መፍትሄ እንዲፈልግ እንርዳው፣ እናበረታታው። አንድ የልማት ስራን በአንድ አካባቢ ከህብረተሰቡ ጋር ለመስራት ከስምምነት ሲደረስ የስራውን ምንነት ለማንና፣ በማን በነማን ለምን፣ እንዴት፣ በምን ያህል በጀት እንደሚሰራ የስራው እቅድ መነደፍ ያስፈልገዋል። ልማት ስንሰራ የቤተ ክርስቲያንን ተልዕኮ አንርሳ። ልማትን ስንሰራ ከአጉል አምልኮፍ ከፍርሃት ከኃጢአትና ልማትን ከሚጻረሩ ልምዶች ነጻ የሚያወጣውን የወንጌል መልእክት ከማቅረብ ቸል አንበል። የልማት አገልግሎት መንፈሳዊነትን ብቻ የሚፈልግ ሳይሆን ሙያና ችሎታ የሚጠይቅ ስለሆነ ያለ ጥሪያቸውና ልምዳቸው የቤተ ክርስቲያን አገልጋዮች በተለይም ወንጌላውያንን ከአገልግሎታቸው እንዳናደናቅፍ ልንጠነቀቅ ይገባል። ለዚህም አይነት ልማት ፕሮጀክት መቅረጽ ስለሚያስፈልግ ፕሮፖዛሉ በናሙናነት አባሪ ሆኖ ቀርቧል።